the በያዝነው ወረሃ ፌብርዋሪ ከሚዘከሩ ስማቸው የገነነ ጥቁር አሜሪካውያን መካከል ሀርየት ተብማን የሚዘለሉ አይደሉም። ሀርየት ተብማን በ1822 ዓመተ ምህረት የተወለዱ ጊዜ አራሚንታ ሮስ ነበሩ ስማቸው። የተወለዱበትን ወርና ቀን ብዙ ቦታ ፈልጌ ማግኘት አልቻልኩም። ያረፉት ግን መጋቢት 1 905 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር በአውሮፓው ደግሞ ማርች 10 913 ዓመተ ምሕረት እንደነበረ ተጽፏል። የዘጠና አንድ ዓመት ዕድሜ ባለጠጋ ሆነው ነው ያረፉት። ገናናይቱ ተብማን ሐርየት ተብማን የተወለዱት ከባሪያ ወላጆች በባርነት ውስጥ ነበር። እኒህ ሰው ግን በኋላ ባርነትን ከዩናይትድ ስቴትስ ፊት ላይ ነቅለው ከጣሉ የነጻነት ታጋዮችና ተጋዳዮች አንዷ ሆኑ። ራሳቸው ከባሪያ አሳዳሪዎቻቸው አምልጠው ራሳቸውን ነጻ ያወጡት ጸረ ባርነት ታጋይዋ ተብማን በፈጸሟቸው ዐሥራ ሦስት ተከታታይ ግዳጆች በባርነት ውስጥ ይማቅቁ የነበሩ ሌሎች ሰባ የቤተሰቦቻቸው አባላትና ጓደኞቻቸው የሆኑ ሰዎችን አስመልጠው ነጻ አውጥተዋል። ሐርየት ተብማን የሰብአዊነትና የመብቶች ተሟጋች ሆነው ነፍጥም ይዘው ለያኔዎቹ የአሜሪካ የእርስ በርስ ጦርነት ዘመን ጸረ ባርነት ታጋዮች ስካውት ሆነው መረጃ ሲያነፈንፉና ሲያቀብሉ ነበር። ተብማን የተወለዱት በሜሪላንዷ ዶርቸስተር አውራጃ ውስጥ ነበር። ያረፉት ኦበርን ኒውዮርክ ነው። የሃሪየት ተብማን ታሪክ እንዲህ በአጭር ተነግሮ የሚቋጭ አይደለም። በነጻነትና በመብቶች መዛግብት ላይ ጎልቶ እንዳብራ ይኖራል። ጥር 30 1986 ዓመተ ምህረት በዚህ ትረካ ውስጥ ተለይቶ ካልተነገረ በስተቀር ጊዜዎች ሁሉ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ልክ የዛሬ 24 ዓመት ዛሬ ዊትኒ ሂውስተን የአሜሪካ ሙዚቃ ምሽት ስድስት ሽልማቶችን ጠቅልላ ወስዳለች። Don't cry. We both know I'm not what you, you need. የጥቁሮች ታሪክ ዝክር አባት እየተባሉ የሚጠሩት ካርተር ጂ ውድሰን የመጀመሪያውን ብሔራዊ ኔግሮ ሳምንት እንዲታሰብ ሐሳብ ያቀረቡትና የጀመሩት ዛሬ በሺህ ዘጠኝ መቶ ዐሥራ ስምንት ዓመተ ምሕረት ነበር። የጥቁሮች ታሪክ ሲዘከር ከያኔ እስከ ዛሬ ይህ ወር ዘጠና ሁለተኛ መሆኑ ነው። ገናናው ቡጢኛ ካሸስ ክሌይ ሃይማኖቱን ወደ እስልምና ለውጦ ስሙም መሐመድ ዓሊ መሆኑን ያሳወቀው ዛሬ በሺ ዘጠኝ መቶ ሃምሳ ስድስት ዓመተ ምሕረት ነበር። ይህ የመሐመድ ዓሊ ሃይማኖትና ስም መቀየር የቅንጦት ወይም እምነት የመቀያየር አባዜ ጉዳይ አልነበረም። በአሜሪካ ጥቁሮች የሲቪል መብቶች ትግል ታሪክ ውስጥ ራሱን የቻለ ታሪክ ያለው የብርቱ ተቃውሞ መግለጫ ነበር። ክሪስ ሮክ በሽልማት ያጌጠው ኮሜዲያን፣ ተዋናይ፣ ጸሐፊና ዳይሬክተር ዛሬ ልክ አምሳ ሁለት ዓመቱን ደፈነ። ሃፒ በርትደይ ክሪስ ሴሌብሬሽን በኩል ኤንድ ዘ ጋንግ በቢልቦርድ ሐት 100 ሰንጠረዥ ላይ አንደኛውን ቦታ ተቆናጦ ለሁለት ሳምንታት ነቃይ አቶ ሰንብቷል። ዛሬ በ1973 ዓ.ም ምረት ነበር ሴሌብሬሽን ወደዚያ ማማ የወጣው አስታወሱ። ልክ የዛሬ 37 ዓመት ዛሬ ዛሬ 1976 ዓመተ ምህረት 34 ዓመት መሆኑ ነው። የማይክል ጃክሰን ትሪለር 25 ሚሊዮን ቅጅቶች በዓለም ዙሪያ ተቸበቸቡና በዓለም የክብረ ወሰኖች መዝገብ ጊነስ ቡክ ኦፍ ሬከርድስ ውስጥ ገባ።